बहाल मित्र द सेलिब्रेशन ऑफ द इंटरनेशनल जस डे በተለያዩ አካባቢዎች በዩኔስኮ አዘጋጅነት የሚከበረው ዓለም አቀፉ የጃዝ ቀን በተለይ በማዕከላዊነት የምናከብረው ልዩና ታላቅ ጉዳዮች በሚከናወኑበት ስፍራ ነው። እኔ እንደማስበው ደግሞ ኢትዮጵያ በዚህ ዓመት ይህን ልዩ በዓል በማዕከላዊነት የማስተናገድ ዕድል ማግኘት ይኖርባታል። ዓለም አቀፉ የጃዝ ቀን ዘንድሮ በአፍሪቃ ህብረት መዲና በአዲስ አበባ እንዲከበር ያላቸውን ፍላጎት የገለጹት የዩኔስኮ ማለት የትምህርት የሳይንስና የባህል ድርጅት የአዲስ አበባው ቅርንጫፍ ዳይሬክተር ፌርሜን ማቶኮ ነበሩ። ጤና ይስጥልኛ አድማጮች እንደምን አመሻችሁ። በየዓመቱ የሚከበረው ዓለም አቀፉ የጃዝ ቀን ዘንድሮ አዲስ አበባ ላይ ለመጀመሪያ ጊዜ ተካሂዷል። በዕለቱ ዝግጅታችን የጃዝ ሙዚቃ በኢትዮጵያ ስላለው ተቀባይነት የሚነግሩንን ባለሙያዎች ይዘን ቀርበናል። መልካም ቆይታ። kurp toisa samara intwa tum and it oh oh na

በተለያዩ ሀገራት በጃዝ ሙዚቃ አፍቃሪዎች ዘንድ በደማቅ ስነ ስርዓት የሚከበረው የጃዝ ቀን አዲስ አበባ ውስጥ ሲከበር ዘንድሮ የመጀመሪያው ነው። ድግሱን በጋራ ያዘጋጁት የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ከአዲስ አበባው አሊያስ ፍራንሲስ ጋር በመተባበር ነው። የጃዝ ሙዚቃ በማህበረሰቦች ዘንድ ያለውን ከፍተኛ ተወዳጅነትን በመጠቀም ማህበረሰቦችን ለማስተሳሰር ብሎም ሰላምና የጋራ ስራን ለማጠናከር ሲባል በጎርጎሮሳውያኑ 2011 ዓ ም ዩኔስኮ ፓሪስ ላይ አመታዊውን ጉባኤ ባካሄደበት ወቅት አመታዊ የጃዝ ቀን እንዲከበር መወሰኑ ይታወቃል። ከጎርጎሮሳውያኑ 2012 ዓ ም ጀምሮ በተለያዩ የዓለም ሀገሮች ቀኑ በጃዝ ሙዚቃ አፍቃሪዎችና ሙዚቀኞች ዘንድ ይከበራል። አሁን ደግሞ አለም አቀፉን የጃዝ ሙዚቃ ቀን አዲስ አበባ ላይ እንዲዘጋጅ ያደረገችው የጃዝ ሙዚቃ አቀንቃኟ ሙኒት መስፍን ይህ ቀን አዲስ አበባ ላይ እንዲዘጋጅ የጣርኩበት ምክንያት ትላለች። ዩኔስኮ የዩናይትድ ኔሽን ሳይንስ እና ኤዱኬሽን ላይ የሚሰራ ና ካልቸር ላይ የሚሰራ ድርጅት ነው፣ እና እነሱ የጃዝ ቀን ጀምረዋል። በአለም አቀፍ የሚከበር ኤፕሪል ሰላሳ ላይ የሚከበር በአለም አቀፍ ደረጃ በቃ ጃዝ አፍቃሪዎች፣ ጃዝ ሙዚቀኞች፣ ስለ ጃዝ የሚያውቁ የሚያስተምሩ፣ ሁሉም የሆነ ፕሮግራም በዛ ቀን ላይ አዘጋጅተው ስለ ጃዝ አመጣጥ፣ ስለ ጃዝ ጥቅም፣ ስለ ሙዚቃው፣ ስለ ተጫዋቾቹ፣ ስለ ለጀንዶቹ የምንወያይበት ና ጃዝን በለባገን ሞቅ ባለ ሁኔታ የምናከብርበት ቀን ብለው አዘጋጅተዋል እና ያለፈው ዓመት ላይ አንድ ኮንሰርት አዘጋጅተን ነበር እና እዛ ኮንሰርት ላይም ከዩኔስኮ የተላኩ ዶክመንተሪ የሚሰሩ ሰዎች መጥተው ኢትዮጵያ አዲስ አበባ ውስጥ በተለይ የአፍሪካ ዲፕሎማቲክ ካፒታል በመሆኗ አፍሪካ ንብረት እዚህ ስላለ የአውሮፓ ህብረቶችን የዩናይትድ ኔሽንስ ድርጅቶችና ኤምባሲዎች በጣም ብዙ ስላሉ እና ደግሞ የኢትዮ ጃዝም እንደ ጃዝ ሙዚቃ ኢትዮጵያ ውስጥም በጣም ስለምንወደው ስለምንጫወተው ስለምናከብረው እዚህ ትልቅ ፌስቲቫል የጃዝ ቀን ፌስቲቫል ይዘጋጅ ምን አይነት ጥቅም ይኖረዋል? ለሀገሪቷ፣ ለህብረተሰቡ፣ ለሙዚቀኞቹ በሚል አንድ ኢንተርቪው ሰጥቼ ነበረ። እና ያለፈው ዓመት ላይ ነው በደንብ አድርጌ ኦ ለካስ ይሄ ቀን አለ የዓለም አቀፍ የጃዝ ቀን አለመከበሩ ሲያሳዝን፣ በተለይ ደግሞ ኢትዮጵያ ውስጥ በጣም የሚወደዱት የሚታወቁት አቀናባሪዎችን፣ ሙዚቀኞችን በጣም የጃዝ ሙዚቃ ወዳጆች ናቸው፣ በጣም ይጫወቱታል እና በጋዝ ብቲ ወንድሜም ጆርጋ መስፍንም ብቲ በውዳሴ የሚባል ባንድ ነበረው እና በጋዝም አድማስ የሚባል ባንድ ነበራቸው ኢትዮ ጃዝ በሙላቱ አስታጥቄ በኩል በጣም በዓለም አቀፍ ደረጃ የገነነ ነገር ነው። እና እነዚህ ነገሮች ሁሉ ስናስብ እንዴት ግን ኢትዮ ጃዝ እና ጃዝ የወደድን እና የተጫወተ የጃዝ ቀንን አናከብርም ብዬ ጭንቅላቴ ውስጥ ሀሳብ መጣ እና በዚህኛው አመት ላይ ቢሊ ሆሊዴ የምትባል ዘፋኝ የጃዝ ዘፋኝ ልደት ይከበር ነበረ። እና በዚህኛው አመት መቶኛውን አመት እያከበረች ነበረ። እኔ ደግሞ ዘፋኝ ነኝ። የጃዝ ዘፋኝ ሲባል ደግሞ ቢሊ ሆሊዴ በጣም ከሚጠቀሱት ውስጥ አንዷ ነች። እና መቶኛው አመት ሆኖ ኤፕል ውስጥ መሆኑ ደግሞ ወይ ደግሞ ጃዝ ቀን ደግሞ ቶ ሰላሳም አለው ብሎ አስታወሰኝ። አነስም ቢልም ትልቅም ቢሆንም መካከለኛም ቢሆንም የሆነ ነገር ማዘጋጀት አለብን ብዬ ዩኔስኮን አናገርኩና ብዙም ባይሆን ያስ የሆነ አንድ ነገር ማዘጋጀት እንችላለን ብለው እሽ ያሉ ዩኔስኮ አሊያንስን አናገረ ቦታ እንዲሰጠን ስለማመድን የዛን ቀን በጣም ደስ የሚል ሙዚቃ ኮንሰርት አዘጋጀን። አዲስ አበባ ላይ የተካሄደው ዝግጅት እጅግ ሰፊ የነበረ ባይሆንም የተዋጣለት እንደነበረ ሙዚቀኛ ሙኒት ገልጻለች። ከሁለት ዓመት በፊት ጃዝ አኩስቲክ ከተሰኘ ወጣት የሙዚቃ ባንድ ጋር የጃዝ የሙዚቃ ድግሱን በጀርመን በተለያዩ ከተሞች ያሳየው እውቁ ጎልማሳ የጊታር ተጫዋች እና የሙዚቃ አስተማሪ ግሩም መዝሙር የጃዝ ሙዚቃ በኢትዮጵያ እየዳበረ መምጣቱን ይናገራል። የጃዝ ኢትዮ ጃዝ እንግዲህ የራሱን የቻለ ታሪክ አለው። የኢትዮጵያና ጃዝ በስጠኝ ሀምሳዎቹ ስድሳዎቹ ጀምሮ የነበረ እና ያነፈል ስለሆነ ዓለም አቀፍን በሆነ ሁኔታ ኢትዮ ጃዝ በመባል የኢትዮጵያ የጃዝ አጫወት ጃዝ እና የኢትዮጵያ ሙዚቃ ተቀላቅሎ ያለው አይነት ስልት እየታወቀ ነው። ስለዚህ በዓለም አቀፍ ደረጃ የዚህን አይነት ጥሩ ተቀባይነትን እያገኘ መጥተዋል። አንዱ መለያችንም እየሆነ ሄደዋል። በሀገር ውስጥ ያሉም ሰዎች ከውጭም ያሉት ሰዎች የሚወዱት አይነት ስልት እንደሆነ በደንብ የታወቀ ነው። በዛ ጊዜ የነበሩ ሙዚቀኞች ከሚጫወቱት ጊዜ ጀምሮ በኋላ ደግሞ ሙላቱ አስታጥቄ በዚሁ በአዲስ አበባ ንበት ላይ ከውጭም ያሉ የኢትዮጵያዊ ሙዚቀኞች ስልት እያዳበሩት የመጣ ነገር ነው። አንዱ መለያችን ነው። እንደ አንዱ እንደ ኢትዮጵያ የፖፑላር ሙዚቃ እንደ ኢትዮጵያ የባህል ሙዚቃ አንዱ መለያችን ነው። ዓለም አቀፉ የጃዝ ቀን በአዲስ አበባ ላይ በማዕከላዊነት አንድ ቀን እንዲከበር ከአሁኑ ጥረት የጀመረችው ሙዚቀኛ ሙኒት አዲስ አበባ ትላለች። በመጀመሪያ የአፍሪቃ ማዕከላዊ ከተማ በመሆኗ ፣ ሌላው የዲፕሎማቶች ና የዓለም አቀፍ ተቋማት መቀመጫ በመሆኗ ነው ስትል ትገልጻለች። ሙዚቀኛ ሙኒት ጃዝ ሙዚቃ በራሱ ጥቁር ሕዝቦች ፍላጎታቸውን፣ ህመማቸውን የሚገልጹበት አንዱ መሳሪያ እንደነበር እንዲህ ነው የምታስረዳው። አሁን ምንድን ነው ጃዝ ሲባል፣ ያው በጣም በታሪኩ ስንሄድ የጥቁር በባርነት ጊዜ የዛን ጊዜ በስሌቪሪ ነው። ብዙ ጥቁሮች ወደ አሜሪካ ና ወደ ላቲን አሜሪካ ወደዛ አካባቢ ሄደው ነበረ። ስለዚህ እነሱ ሪዝም የምት ብዙ አይነት ምት ፖሊ ሪዝም የሚባል የተለያየ አይነት ሪትሞች አንድ ላይ ከደባልቀው እሱን አይነት ስሜት ይዘው ሄዱ። እዛ ደግሞ አውሮፓውያን ነበሩ። አውሮፓውያን ደግሞ የራሳቸው ሃርሞኒ ሙዚቃ ሜሎዲ ምናምን ነበረ እና እነሱ ሁለቱ ነገሮች ሲደበላለቁ ያው ቀስ እያለ ብሉዝ፣ ከዛ ደግሞ ጎስፕል እያ- ወደ ጃዝ ከጃዝ በኋላ ደግሞ ማአት አይነት ጃዞች ቮካል ጃዝ፣ ቢቦፕ፣ ሃርድ ቦፕ፣ ኤሌክትሮኒክ ጃዝ፣ ስሙት ጃዝ ማአት አይነት ጃዞች ተፈጥረዋል። ስለዚህ ጃዝ አንድ ነገር አይደለም። አንዴ ተከስቶ አንዴ በነበረበት የቆየ ነገር አይደለም። ሁሌ ራሱን የሚፈጥር ነገር ነው። ደግሞ ጃዝ ጥሩነቱ ምንድን ነው? ራስሽን ማንነትሽን የምትገልጭበት ነገር ነው። ኢምፕሮቫይዜሽን ይባላል። ይሄ በዛ ባለሽበት የምትፈጥሪው ነገር ብዙ አለበት እና ይሄ ማለት ምንድን ነው የራስሽን ማንነት በዛ ሙዚቃ ውስጥ እንድታዋቂ በጣም የሚያበረታታ የሙዚቃ ስልት ነው። ይሄ ማለት ከአገር ሀገር እና ከባህል ባህል ያለውን ነገርም አብሮት ይዞ ማውጣት የሚችል ነገር ነው እና አሁን ኢትዮ ጃዝ ሲባል ሙላቱ አስታጥቄ ያው ከአርባ አመት በፊት ጀምሮ ሲያደርግ የነበረው ነገር ምንድን ነው? ኢትዮጵያ መሳሪያዎች ኢትዮጵያን ቅኝቶች ይዞ በጣም በተለያየ አይነት መንገድ በዓለም አቀፍ ደረጃ እንዲተዋወቅ አድርጓል። እሱ ብቻ ሳይሆን አሁንም እንደ ርኮሽ የሚቀጥለውና የሚቀጥለው ጀኔሬሽንም እየተፈጠረ ነው። እነ ወዳሴ እና አድማስ እና ሳሙኤል ኤርጋ፣ እኛም የምንሰራው ስራዎች በራሳችን ደግሞ ቅድመ ግዴታ ቅኝት መሆን አይደለም። ቋንቋውን ይዘሽ ጃዝን መጫወት ይችላለሽ። የተለያየ ምትንን ብቻ ይዘሽ በምት ብቻ፣ አሁን ለምሳሌ የወላይታ ምት፣ የምና ምት፣ የደራሽ ምት፣ በቃ በምቱ ብቻ ብዙ ነገር መፍጠር ትችያለሽ፣ በመሳሪያዎቹ ብዙ ነገር መፍጠር ትችያለሽ። እና በጣም ብዙ አይነት ኤክስፔሪመንቶችና አዳዲስ ፈጠራዎች እየተከሰቱ መጥተዋል። አዲስ አበባ ውስጥም ከአዲስ አበባ ውጭም ባሉትም ኢትዮጵያውያንም ኢትዮጵያዊ ባልሆኑትም የኢትዮጵያ ሙዚቃና ምት እና ቅኝት ይዘው ብዙ ነገር እየፈጠሩበት ነው። እና ደግሞ ከአዝማሪ ጀምሮ ፈጠራ ኢምፕሮቫይዜሽን ያለን ነገር ነው። እንኳን ዜማ ግጥምም እዛው በዛው እየፈጠርሽ የምንሰራበት ብዙ ነገር ባህላችን ውስጥ አለ። ስለዚህ ይሄ ኢምፕሮቫይዜሽን የሚለው ነገር ለእኛ አዲስ አይደለም፣ ከድሮ ጀምሮ የምናደርገው ነገር ነው። አሁን ጃዝ ስለተባለ እኛ ኢምፕሮቫይዝ አደረግን ሳይሆን ውስጣችን ያለውን ነገር በዛኛው ደግሞ በድር ኮንቴክስት ውስጥ የኮርድ ቼንጅ የሙዚቃው ህጎቹን ምናምን ሁሉ ነገሮቹን ይዘን ወደዛ ቀረብን እንጂ ፈጠራ ህብረተሰባዊ ደስ እንዳለች ፍንድቅ ብለች የምትሰሪ ፈጠራዎች ባህላችን ውስጥ ያሉ ነገር ናቸው። ስለዚህ ብርቅ አይደለም፣ አንድ ነገር ዝም ብሎ መፍጠር አለን። እኛ ግን የበለጠ ደግሞ ራሳችንን በደንብ አድርገን መጠቀም ደግሞ ያለንበት ሰዓት ላይ ነው ደግሞ ያለነው። ኢትዮጵያ ውስጥ የጃዝ ሙዚቃ ተወዳጅ ከመሆኑም በላይ በምስራቅ አፍሪቃ የሙዚቃ መድረክ ታዋቂነትን እያገኘ መሆኑን የሚናገረው የሙዚቃ መሳሪያ ባለሙያው ግሩም መዝሙር በጃዝ ሙዚቃ ውስጥም የኢትዮጵያ ባህላዊ የሙዚቃ ቅኝት በመካተቱ የኢትዮን የጃዝ ሙዚቃ ልዩ ገጽታን እንደሰጠው ተናግሯል። የኢትዮጵያ ጃዝ ኢትዮጵያዊ መልኩን አያጣም። በቅኝትም መልኩ፣ በመሳሪያዎችም የባህል መሳሪያዎችን በማካተት ማለት ነው። የባህላዊ የሆኑ ስልጠንቶችንም የሪትሞችንም በመትከት በዛ መልክ ኢትዮጵያዊ የሆነ ይዘት ይኖረዋል እና ያንን አያጣም። የኢትዮጵያ ሙዚቀኞችም ውጭ አሉ። አንዱ የሚለዩት ኢትዮጵያን በጃዝ ሙዚቃ ነው፣ ከሌላው አፍሪካ ሀገር። የራሳችን የሆነ የጃዝ ባህል አለን። የኢትዮጵያም የጃዝ ሙዚቃ በተለያየ መድረኮች ላይ፣ ኛ አለም አቀፍ መድረኮች ላይ ይቀርባል። ጋሽ ማሳሳት በተለያዩ ባንዶች ወጥተው፣ አዲስ አኩስቲክ ሌሎችም ወጥተው ይጫወታሉ እና አንዱ መለያችን ይህ አይነቱ ስልት ነው። እንደገና የባህል ሙዚቃችንም በጣም ዲስቲንክት ነው፣ የተለየ ነው ከሌላው የአፍሪካ ሀገር። ገና ገና ሲሰማ ወይ ስናየው ኢትዮጵያዊ መሆኑ የሚለይ ነው። ፖፕ ሙዚቃችንም ደግሞ በዘመናዊ አይነት የምንጫወተው ሙዚቃም እንደዚሁ የተለያየ አይነት ነው እና እነዚህ ሁሉ ስልቶች ጥሩ ተቀባይነት አግኝተዋል። አሁን ደግሞ በተለይ ከመቼውም ጊዜ በላይ የኢስት አፍሪካ በአጠቃላይ ኢትዮጵያ ብቻ ሳይሆን የኢስት አፍሪካ ሙዚቃ የበለጠ በሌላው የዓለም ክፍል የማወቅ ፍላጎት ከፍ እያለ ነው። አፍሪካ ሲባል ምዕራብ አፍሪካ ሙዚቃው ሙዚቃ የዌስት አፍሪካን ሙዚቃ ነበር የበለጠ በዓለም አቀፍ መድረክ ላይ የሚታወቀው የነበረው እና አሁን ደግሞ የኢስት አፍሪካን ሙዚቃ ለማወቅ በጣም ከፍተኛ ፍላጎት ከሌላው ከዓለም አቀፉ የሙዚቃ አድማጭ ፌስቲቫሎች መሳሰሉት ከደግሞ ትልቅ ፍላጎት እያታይ ነው። የምዕራብ አፍሪካ ሙዚቃ በተለይ የሚታወቅበት የነበረው ምክንያት በተለያዩ ምክንያቶች ናቸው። በደንብ ማኔጅ ስለተደረጉ በደንብ ወደ ውጭ ኤክስፖርት ስለተደረጉ እና ሌላም ሌላም ምክንያቶች አሏቸው። እኛ ጋም ደግሞ እንግዲህ ይሄ ጥሩ ይዘት ኖሮት ወደፊት እንደሚሄድ በደንብ ተቀናጅቶ ሙዚቃችን ወደፊት በዓለም አቀፍ ደረጃ የበለጠ እየታወቀ እንደሚሄድ ጥርጥር የለኝም። ሙዚቀኛ ሙኒት በበኩሏ የኢትዮጵያ ሙዚቃ በዓለም አቀፍ መድረክ አልተሰለቸም፣ እምብዛምም አልተለመደም፣ ግን የሰሚው ቁጥር እየተበራከተ መምጣቱ እሙን በመሆኑ ይህንን መድረክ ተጠቅመን የዓለምን የሙዚቃ መድረክ ማዕከል አገራችን ላይ ለማድረግ የሚያግደን ነገር የለም። ባይናት የኢትዮጵያ ሙዚቃ በዓለም አቀፍ ደረጃ አልተሰለቸም፣ ያን ያንም አልተሰማምም። ስለዚህ በጣም ትልቅ ሰፊ እድል ስላለ ደግሞ እንዳልኩሽ ብዙ ሙዚቀኞች በጣም ኃይለኛ ኳሊቲ እና ችሎታ ያላቸው ሙዚቀኞች አሉ። እና እኛ ደግሞ አሁን ኢንፎርሜሽን አለን ችሎታው አለን ሰዎቹ አሉን። እንዴት ፍላጎትም እንዳለ በአለም አቀፍ ደረጃ ትነዋል። ስለዚህ አሁን በደንብ የመግፊያው ሰዓት ነው። ስለዚህ ይሄ ጃዝ ቀን ፕሮግራም ሲዘጋጅ እንዲስፋፋ፣ እንዲያደግ፣ በየአመቱ እንዲኖር እና አስረኛው፣ ሀያኛው፣ ሀምሳኛው እያለን የአለም አቀፍ የፓን አፍሪካን የኢትዮጵያውያን ፌስቲቫል እንዲሆን ነው የኔ የምኞቴ። እና እንደዛ እንዲሆንም ያው መጀመር ስላለብሽ በዚህኛው አመት እንጀምረው እና ከዛ እንግፋበት በሚል ነብቷል የኢትዮጵያ ሙዚቃ በአለም አቀፍ ደረጃ የመታወቅ ነገሩ እየተስፋፋ መጥቷል። በተለያዩ ሰዎች፣ በተለያዩ ኢትዮጵያውያን ሆነው ውጭ ሀገር የሚኖሩ በተለያዩ አይነት አርቲስቶች እየተስፋፋ መጥቷል። ገናም ብዙ ይቀራል። ኢትዮጵያውያኑ ወጣት ሙዚቀኞች የጀመሩት ሥራ የሚበረታታ ይመስለናል። አድማጮች የዓለም አቀፉን የጃዝ ቀን አከባበርና ኢትዮ ጃዝን በተመለከተ ያሰናዳ ነው ዝግጅት እስከዚሁ ነበር። ለዕለቱ ዝግጅት መሳካት ቃለ ምልልስ የሰጡንን እያመሰገንኩ የምሰናበተው አዜብ ታደሰነኝ ጤና ይስጥልኝ።